ምስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ፈቃዱንና ሐሳቡን ከልጆቹ ሳይደብቅና ሳይሸሽግ ዕለት ዕለት እነሆ እግዚአብሔር አምላካችን በመንፈስ ቅዱስ አስተማሪነት እያስተማረን እየገሰጸን እየመከረን፣ ለዚህች ለተወደደች ሰዓት እንድንበቃ ፈቃዱ ሆኗል። እግዚአብሔር ለዘላለም ይክበር ይመስገን። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ በዚህን ሰዓት ምናልባት ከቤተሰቦቻችሁ ጋር ወይንም ከጓደኞቻችሁ ጋር ወይንም ለብቻችሁ ሆናችሁ ወደ ጌታ ማዕድ ቀርባችሁ ልትሆኑ ትችላላችሁ። እግዚአብሔር ደግሞ አመጣጣችንን መሻታችንን ይመለከታል። የቱን ያክል ለቃሉ ጥማት እንዳለን የቱን ያክል ለቃሉ እንደ ተራብን እግዚአብሔር አምላካችን ይመለከታል። በዚህች ምሽት በእውነት እግዚአብሔር አምላካችን በመካከላችን ተገልጦ ደግሞ ድንቅ ሥራውን ለእኔና ለእናንተ ያስታውቃል። ሐሳቡንም ደግሞ ያስተምረናል። በፈቃዱም መንገድ ደግሞ ይመራናል። እግዚአብሔር አምላካችን ታላቅ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ታዲያ አብረን የምንካፈለው የኦሪት ዘጸአት ምዕራፍ አሥራ ዘጠኝን ትምህርት ይሆናል። ዝማሬ እንደ ወትሯለን፣ በዚህም እግዚአብሔርን ከፍ ከፍ እናደርጋለን። Geri gel yeni Ya gö

အရှေရိုးရမြေကူစီငါကတူရချင်နေငယ်နေအာတူရယာစာဂျေငယ်လာမရှိနေဘူးလာမရှိနေဘူးကေတ እኛም ወደንና ፈቅደን እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። በነገሮቻችን ሁሉ እግዚአብሔር ሆይ ስለተጠነቀክልን ስለ ተጠነቀክልን እግዚአብሔር አባቴና አምላኬ ሆይ መልካሟንና እነሆ ፈዋሿን እጣትህን ደግሞ ስለዘረጋህልን ዘረጋህልን በእሷም ስለ ዳሰስከን ክብር ለስሜ ይሁን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ እነሆ ድንቅ በሆነ ሁኔታ በመካከላችን የተገልጠ ይህንን ያንተን ሐሳብ ይህንን ያንተን ቃል ይህን ያንተን ሥራ ለባሪያዎች ለእኛ ለደካሞቹ እንድትገልጥና እንድትናገር እንድታስተምረን እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ ምንም ደካሞች ብንሆንም፣ ምንም አንካሶች ብንሆንም፣ አንተ ግን እኛን አልተውከንም። አንተ ግን እግዚአብሔር ሆይ በእኛ ዓላማ አለ። ስለዚህም ደግሞ ባለንበት ስፍራ እግዚአብሔር ሆይ ፍሬ ማፍራት እንድንችል ከላይ ከአርያም ጸጋን እንድታበዛልን እንለምነሃለን። በፈቃድህ የሚራመድ እንደ ፈቃድህም የሚኖር እግዚአብሔር ሆይ ፈቃድህንም የሚያገለግልን ልብ ዛሬ እንድትሰጠን እንለምነሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ልመናችንን እስማ። አሜን። ክቡራን አድማጮች፣ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ አስራ ስምንት የሙሴ አማት ዮቶር የሙሴን ሚስትና ሁለቱን ልጆቹን ወደ ሙሴ ማምጣቱን ሙሴም ለዮቶር ልዩ የሆነ አቀባበል ማድረጉን በሦስተኛ ደረጃ ደግሞ ሙሴ በተለያየ ደረጃ ያሉትን ፈራጆች እንዲሾም በዮቶር የቀረበው ሐሳብ በሙሴ ተቀባይነት ማግኘቱንና በአራተኛም ደረጃ ዮቶር ወደ አገሩ መመለሱን አንድ በአንድ ዘርዘር አድርገን መመልከታችን የሚታወስ ነው። ዛሬም ከምዕራፍ አስራ ዘጠኝ እስራኤል ወደ ሲና ስለ መውጣታቸው ሙሴ መልእክት እንደ ሰጣቸው ፈጠን ፈጠን በሉ እስራኤል ወደ ሲና ስለ መውጣታቸው ሙሴ መልእክት እንደ ሰጣቸው ሕዝቡ ደግሞ መልስ እንደ ሰጡ እስራኤላውያን ሁሉ እየተመለከቱ ከሦስት ቀን በኋላ እግዚአብሔር በሲና ተራራ ላይ ስለ መውረዱ ስለዚህም ሕዝቡ ዝግጅት እያደረጉ መሆናቸውን እንዲሁም የእግዚአብሔር መገኘት ኃይል በሙላት በተራራው ላይ ስለሚወርድ ተራራውን እንዳይነኩ ማስጠንቀቂያ እንደተሰጣቸው አንድ በአንድ እንመለከታለን። ከምዕራፍ 19 እስከ ምዕራፍ 24 ያለው ስለ ሕጉ ይናገራል። ልብ በሉ ከኦሪት ዘጸአት ምዕራፍ 19 እስከ ምዕራፍ 24 ያለው ስለ ሕጉ ይናገራል። የእስራኤል ልጆች ሲና ተራራ ደርሰዋል። ሕጉን ለመቀበልም ተስማምተዋል። ይህን በማድረጋቸውም ጸጋን በሕግ ለውጠዋል። እስቲ ቁጥር አንድና ቁጥር ሁለትን ፈጠን ብለን እንመልከት። በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ ይላል። የእስራኤል ልጆች ሕጉን ወደሚቀበሉበት ሲና ምድረ በዳ መጥተዋል። በራሱ በእግዚአብሔር በመመራትና በሕግ በመመራት መካከል ምርጫ ሰጣቸው። ሙሴ የእግዚአብሔርን መልእክት ለሕዝቡ ተናገረ። ሕዝቡ ምን መልስ ሰጡ? ቁጥር ሦስትና አራትን ተመልከቱ። ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርም በተራራው ጠርቶ አለው ለያዕቆብ ቤት እንዲህ ይበል፣ ለእስራኤልም ልጆች እንዲህ ንገር በግብፃውያን ያደረግሁትን በንስርም ክንፍ እንደ ተሸከምኳችሁ ወደ እኔም እንዳመጣችሁ አይታችኋል ይላል። ይህ የሚያመለክተው በጸጋ መኖርን ነው። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ፣ ቁጥር አምስት ላይ ነው። ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ይላቸዋል። የእስራኤል ልጆች ከግብፅ ተነስተው ሲና ተራራ የደረሱት በእግዚአብሔር ጸጋ ነበረ። ሕጉን ለመቀበል ፈቃደኛ እንደሆኑ በጠየቃቸው ጊዜ ከግብፅ ምድር አንስቶ በንስር ክንፍ የተሸከማቸውን አምላክ ከመምረጥ ይልቅ በሞኝነት አዎን አሉ። በግብፃውያን ላይ ያደረገውንና እስራኤላውያንንም እንዴት በንስር ክንፍ እንደተሸከማቸው እግዚአብሔር ያሳስባቸዋል። ምናልባትም በመጠኑም ቢሆን ስለ ንስር ጥቂት ገለጻ ያስፈልገን ይሆናል። ንስር ከአዕዋፋት ወገን የሚመደብ ሲሆን ፈጥኖ በመንጠቁ ይታወቃል። ኢዮብ ዘጠኝ ቁጥር 26 ኢዮብ ምዕራፍ ዘጠኝ ቁጥር 26 እንዲህ ይላል የደንገል ታንኳ እንደሚፈጥን ንስርም ወደ ንጥቂያው እንደሚበር ያልፋል ይላል ጌታ ኢየሱስም በድን ባለበት በዚያ ሞሮች ይሰበሰባሉ ብሏል። ማቴዎስ አራት ቁጥር 28። ይሁን እንጂ ወገኖቼ ከቅዱሳት መጻሕፍት እንደምንመለከተው ንስር በመለኮትም ተመስሏል። በነቢዩ በሕዝቅኤል መጽሐፍ መለኮት በንስር ፊት መመሰሉን መመልከት ይቻላል። በዮሐንስ ራእይ አራተኛው ምዕራፍ ደግሞ መለኮት በሚበር ንስር ተመስሏል። ንስር በጣም ከፍ ብሎ በመብረር የተደነቀ አሞራ ነው። በዘጸአት አሥራ ዘጠኝ ቁጥር አራት በዘጸአት አሥራ ዘጠኝ ቁጥር አራት እግዚአብሔር እስራኤላውያንን በንስርም ክንፍ እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላችኋል። ወዳጆቼ ሆይ ይህ አስገራሚ ወሰን የሌለውና እጅግ አስደናቂ የእግዚአብሔር ጸጋ ነው። እግዚአብሔር በጸጋው እስራኤላውያንን ከግብፅ አውጥቶ ወደ ሲና ተራራ አመጣቸው። ተስፋ ቢስና ራሳቸውን እንኳን መርዳት የማይችሉ ሆነው አገኛቸው። ስለዚህም ከነበሩበት ሁኔታ ታድጎ ነፃ አወጣቸው፣ በደም ዋጃቸው። በዚያው ሌሊት የሞት መልአክ አለፈ፣ እስራኤላውያን ግን ከግብፅ ወጡ። ቀይ ባህር በደረሱበት ጊዜ ፈርዖን ጨርሶ ሊያጠፋቸው ይችል ነበረን? ይሁን እንጂ እግዚአብሔር ጣልቃ ገብቶ አዳናቸው። በታላቅ አይሉም በንስር ክንፍ ተሸክሞ ቀይ ባሕርን አሻገራቸው። እግዚአብሔር እየተመሰገነ ይሁን። ከግብፅ ተነስተው ሲና ተራራ እስከ ደረሱበት ጊዜ ድረስ በተለያየ ሁኔታ እግዚአብሔር ለችግራቸው ደርሶላቸዋል። ለእኔና ለእናንተም ችግር እግዚአብሔር እንዲሁ ነው ወገኖቼ ጠፋን፣ ወደቅን፣ የጠላት ጥርስ ደግሞ እነሆ አደቀቀን በምንልበት ሰዓት ሁሉ እግዚአብሔር ምላሱን በትናጋ ውስጥ ጥርሱንም በመንጋጋ ውስጥ ይፈጫል። እግዚአብሔር ከዚያም ደግሞ በድንቅ ሁኔታ ያወጣናል። ጠላት ጉድጓድ እያሳየን በዚህ ውስጥ ልጥልህ ነው ልትጠፋ ነው፣ በቃ አጥንትህማ አይገኝም ብሎ ተስፋ ሲያስቆርጠን እግዚአብሔር ደግሞ ደርሶ ሕይወትን በሚሰጥ መልኩ እነሆ በንስር ክንፍ ተሸክሞ ከዚያ ከገደል አፋፍ ላይ ያወጣናል፣ ወደ ተራራውም ከፍ ያደርገናል። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እነዚህ እስራኤላውያን ሲራቡ መና መገባቸው ሲጠሙም ውሃ ጠጣቸው። መራራውን ውሃ አጣፈጠላቸው። ከአማሌቅ ሰራዊትም ማዳናቸው። በመንገዳቸው ሁሉ እግዚአብሔር እስራኤላውያንን በንስር ክንፍ ነበር የተሸከማቸው። ወገኖቼ፣ እኛንም እንዲሁ ይሸከመናል፣ በጸጋውም ይመራናል። እኛም በእምነት እንከተለዋለን። ሲና ተራራ በደረሱበት ጊዜ እግዚአብሔር እንዴት አድርጎ ተሸክሟቸው እንደነበር ለእስራኤል ሲያሳስባቸው እንመለከታለን። ከዚያ በኋላ ደግሞ ከጸጋ ወይም ከሕግ የቱን እንደሚመርጡ አቀረበላቸው። ሕጉን ቢሰጣቸው ለመጠበቅ ወይም ለመፈጸም ይችሉ እንደሆነ ጠየቃቸው። ዛሬ ብዙዎቹ እንደሚያደርጉት ሁሉ እነርሱም ከጸጋ ይልቅ ሕግን መረጡ። በዚህ ባለንበት ዘመን እግዚአብሔር የሚያድነው በጸጋው በመሆኑ የእነዚህን ሰዎች ሁኔታ አሳዛኝ ያደርገዋል። እግዚአብሔር ማንንም ሕግን በመጠበቁ አያድንም። ይህንን ልብ በሉ። እግዚአብሔር ማንንም ሰው ሕግን በመጠበቁ አያድንም። እስቲ ቀጥለን በጸጋና በሕግ መካከል ያለውን ንጽጽር እንመልከት። ሕግ አምጡ ይላል። ልብ በሉ፣ ሕግ አምጡ ይላል። ጸጋ ግን ይሰጣል። ፈጠን ፈጠን በሉ። ጸጋ ግን ይሰጣል። ሕግ ይህንና ያንን አድርጉ ይላል። ሕግ ይህንና ያንን አድርጉ ይለናል። ጸጋ ግን እመኑ፣ እምነት ይኑራችው፣ ይለናል። ጸጋ ግን እመኑ፣ እምነትም ይኑራችው፣ ይለናል። ሕግ ፍጹም እንድንሆን ይጠብቅብናል። ፍጹም እንድንሆን ይጠብቅብናል። ጸጋ ግን ፍጹማን የምንሆንበትን ኀይል ይሰጠናል። ፍጹማን የምንሆንበትን ኀይል ይሰጠናል። ሕግ ስሩ፣ አድርጉ፣ አከናውኑ ይለናል። ሕግ ስሩ ይለናል። ጸጋ ግን እረፉ ይለናል። ጸጋ ግን ዕረፉ ይለናል። ሕግ ዛቻን የተሞላ ነው። ወደ ሰዎችም መርገምን ያስተላልፋል። ጸጋ ግን ሰዎችን ይመክራል፣ ይገስጻል። ወደ ሰዎችም በረከትን ያስተላልፋል። ተመልከቱ፣ ሕግ ዛቻን የተሞላ ከመሆኑ የተነሳ ወደ ሰዎች መርገምን ያስተላልፋል። ጸጋ ግን ሰዎችን ይመክራል፣ ሰዎችን ይገስጻል ወደ ሰዎችም በረከትንም ያስተላልፋል። ሕግ ይህን ብታደርግ በሕይወት ትኖራለህ ይለናል። ተመልከቱ ሕግ ይህን ብታደርግ በሕይወት ትኖራለህ ይለናል። ጸጋ ግን መጀመሪያ አንተ ራስህ ኑር፣ በሕይወትም ትኖራለህ ይለናል። መጀመሪያ አንተ ራስህ ኑር በሕይወትም ትኖራለህ ይለናል። ሕግ መልካም ነው በሚባለው ሰው እንኳን ይፈርዳል። ሕግ መልካም ነው በሚባለው ሰው እንኳ ይፈርዳል። ጸጋ ግን በጣም አመፀኛ የሆነውን ሰው እንኳ ያድናል። ጸጋ ግን በጣም አመፀኛ የሆነውን ሰው እንኳን ያድናል ሕግ የእግዚአብሔርን ባሕሪ የመግለጡን ያክል ወገኖቼ የሰውንም ደካማነት ይገልጣል በሮሜ 3 19 ላይ ጳውሎስ እንዲህ ይላል አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔርም ፍርድ በታች የሆነ ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል እግዚአብሔር ወዳጆቼ ሕግን የሰጠው የመዳኛ መንገድ እንዲሆን አልነበረም ሕግን በመጠበቁ የዳነ ሰውም የለም። ሕግን በመጠበቁ ደህንነትን ያገኘ አንድ ሰው እንኳን ፈልገን ማቅረብ አይቻልም። ሙሴ ነፍሰ ገዳይ ሰው ነበረ። በቁጣ ገንፍሎም በእግዚአብሔር ላይ ያመጸበት ጊዜ ነበረ። እንዲህ ከሆነ ታዲያ ለምን ሕግ ተሰጠ ትሉ ይሆናል። ገላትያ ምዕራፍ 3 ቁጥር 19 ለዚህ በቂ ምክንያት ይሰጠናል። እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ ስለ ሕግ መተላለፍ የተጨመረ ይላል። ሕግ የተሰጠው ኀጢአተኛነታችንን ለመግለጥ ነው። ተስፋ የተሰጠለት አዳኝ እስኪመጣ ድረስ በጊዜያዊነት ነበር የተሰጠው። እዚህ ላይ ተስፋ የተሰጠለት አዳኝ የተባለው ጌታ ኢየሱስ ክርስቶስ ራሱ ነው። ይህንንም በተመለከተ ሐዋርያው ጳውሎስ በገላትያ ምዕራፍ 3 ቁጥር 24 በገላትያ ምዕራፍ 3 ቁጥር 24 እንደዚህ፣ በእምነት እንድጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል፣ ይላል። እንደሚታወቀው ሞግዚት ለሕፃኑ ጥንቃቄና እንክብካቤ የምታደርግ እንጂ መምህርታ አይደለችም። ሕፃኑን ታጥበዋለች፣ ታለብሰዋለች፣ ትመግበዋለች። ልጁ ለትምህርት ከደረሰ በኋላ ትምህርት ቤት ይገባል። ሞግዚት የሚለው ቃል ፔዳጎጎስ ከሚለው የግሪክ ቃል የተወሰደ ሲሆን ትርጉሙም የሕፃንን አመል የምታስተካክል የልጁን እጅ ይዛ ትምህርት ቤት የምትወስድ እንደ ማለት ነው። በተመሳሳይ ሁኔታም ሕግ ሞግዚታችን ነው። እንደ ሕፃን ሁሉ እጃችንን ይዞ ሲመራን ነበረ። ሕግ በመጨረሻም መዳንን ወደምናገኝበት ወደ መስቀሉ ወደ ጌታ ኢየሱስ ክርስቶስ አቀረበን። እግዚአብሔር ለዘላለም ይክበር ይመስገን። ቁጥር ስድስት እናንተም የካህናት መንግሥት የተቀደሰም ሕዝብ ትሆኑልኛላችሁ ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል እግዚአብሔር። ለእስራኤላውያን የነበረው የመጀመሪያው ዕቅድ የካህናት መንግሥት እንዲሆኑለት ነበረ። ልብ በሉ፣ እግዚአብሔር ለእስራኤላውያን የነበረው የመጀመሪያው ዕቅድ የካህናት መንግሥት እንዲሆኑለት ነበረ። ሙሴ የእግዚአብሔርን ሕግ ለመቀበል ወደ ተራራው በወጣበት ጊዜ የወርቅ ጥጃ ሰርተው በማምለካቸው ካህን እንዲሆን አንዱ ነገድ ብቻ ተመረጠ። በሺህ ዓመቱ ግዛት እያንዳንዱን የዳነ ሕዝብ የመንግሥቱ ካህናት ለማድረግ የእግዚአብሔር የመጨረሻ ግብ ነው። ይህም የሚሆነው ቤተ ክርስቲያን ከዚህ ምድር ከተወሰደችና በአዲሲቱ ኢየሩሳሌም ከክርስቶስ ጋር ከሆነች ረጅም ጊዜ በኋላ ነው። ቁጥር ሰባት ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ ይላል። ምን ያክል በራሳቸው ይተማመኑ እንደ ነበር እስቲ ሕዝቡ ከሰጡት ምላሽ ደግሞ እንመልከት። ቁጥር ስምንት ሕዝቡ ሁሉ አንድ አፍ ነው። እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር ምን አደረገ ይላል፣ አደረሰ ይላል። ሕጉ ለእስራኤላውያን የተሰጠበት ወቅት የዘመነ ሕግ ጅማሬ ነው። ይህ ዘመን ከሲና ተራራ እስከ ኢየሱስ ክርስቶስ መስቀል ያለውን ጊዜ ያካትታል። ሰዎች ሕግን መፈጸም እንደማይችሉ ያለፈው ልምምዳቸው በቂ ሊሆናቸው በተገባ ነበረ። እስራኤላውያን ግን እግዚአብሔር ያለውን ሁሉ እናደርጋለን ነበር ያሉት። በጣም የሚያስገርመው ደግሞ ሕጉ ምን እንደሚልና ከእነርሱም ምን እንደሚጠብቅባቸው እንኳ ሳይረዱ ነበር በሙሉ ልብ ይህን የተናገሩት በኋላ ግን ሕጉን መጠበቅ ለመቻላቸው ለአንድ ሺህ አምስት መቶ ዓመታት ያክል ታይቷል። ዛሬም ቢሆን የአብዛኛዎቹ ሰዎች አመለካከት ይህ ነው። ሰው በራሱ ጥረት እግዚአብሔርን ደስ ማሰኘት እንደሚችል ያስባል። እንደ እውነቱ ከሆነ ግን ሰው ሕጉን መፈጸም አይችልም። ለመፈጸም በሚያደርገው ሙከራ ውጤት አልባነቱ ይረጋገጣል። ሕጉ የተሰጠው አሮጌውን ባሕሪ ለመቆጣጠር ነበረ። ልብ በሉ ሕጉ የተሰጠው አሮጌውን ባሕሪ ለመቆጣጠር ነበር። ይሁን እንጂ አሮጌው ባሕሪ እጅግ አመፀኛ ከመሆኑ የተነሳ ሊቆጣጠረው አልቻለም። በሮሜ መልእክቱ ጳውሎስ በምዕራፍ ስምንት ከቁጥር ስድስት እስከ ሰባት ሮሜ ምዕራፍ ስምንት ከቁጥር ስድስት እስከ ሰባት እንዲህ ይላል ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። በእኔም ሆነ በእናንተ ውስጥ ወገኖቼ አሮጌው ባሕርይ አለ። አሮጌው ባሕርይ የእግዚአብሔር ጠላት ነው። ለእግዚአብሔር መታዘዝ በፍጹም አይሆንለትም። እግዚአብሔርንም ደስ ማሰኘት አይችልም። ከራሳችሁ ሕይወት ተሞክሮ ይህን አረጋግጣችኋልን? የእግዚአብሔርን መስፈርት ማሟላት ባለመቻላችሁ ተስፋ ቢስነት ተሰምቷችሁ ያውቃልን? ከዚህ ሁሉ የምናመልጥበትና የምንድንበትን ሌላ መንገድ ስላዘጋጀልን እግዚአብሔርን እጅግ አድርገን እናመሰግናለን ወዳጆቼ። ሕግን መጠበቅ ወይም መፈጸም እችላለሁ ከሚል ሰው የበለጠ ግብዝ ሰው በዚህ ዓለም ሊኖረ አይችልም። የእግዚአብሔርን መስፈርት ማንም ማሟላት አይችልም። ለዚህ ማስረጃ እንዲሆናችሁ የእስራኤልን ሕዝብ ተመልከቱ። ሕጉን በሚቀበሉበት ጊዜ መፈጸም እንደሚችሉ ተናግረው ነበረ። ምን ዐይነት ድፍረትና አጉል በራስ መተማመን ነበረ! ማንም ቢሆን ሕግን መፈጸም እንደማይችል እግዚአብሔር ግልጽ አድርጎት እያለ እንኳን ዛሬም ቢሆን ሕግን በመፈጸም ለመዳን ይሞክራሉ። ይሁን እንጂ ብዙ ጊዜ ተሞክሯቸው ያልተሳካ ጉዳይ ነው። ለእግዚአብሔር ጉብኝት እስራኤል ያደረጉት ዝግጅትን ከቁጥር ዘጠኝ መመልከት ትችላላችሁ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና መጣልሃለሁ አለ ሙሴም የሕዝቡን ቃል ለእግዚአብሔር ነገረ ይላል አንዳንድ ሰዎች ሕጉ የተሰጠበት ሁኔታ ውብ እንደ ነበር ያስባሉ አንድ ጊዜ አንድ ሴት ሕጉ በተሰጠበት ጊዜ የታየው ክስተት ደስ የሚያሰኛ አይደለምን በማለት ላቀረበችልኝ ጥያቄ በበኩሌ ፍርሃትን ሽብርን እንጂ አንድም ውብ የሆነ ወይም የፍቅር የሆነ ነገር ማየት አልቻልኩም በማለት እንደ መለስኩላት ትዝ ይለኛል። ቁጥር ዐሥርና ዐሥራ አንድ እግዚአብሔርም ሙሴን አለው ወደ ሕዝቡ ሂድ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ ይላል። ምን ዐይነት አስደናቂ ትዕይንት ሊከተል ይሆን? ለማንኛውም የሚከተለውን እስቲ እንመልከተው። ቁጥር አሥራ ሁለት ወሰንም ለሕዝቡ በዙሪያው አድርግላቸው። ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውን የነካ ፈጽሞ ይሞታል ይላል። በዚህ ውስጥ ደስ የሚል ነገርን ማየት ይቻላልን? ታዲያ ወገኖቼ፣ ወደ ተራራው እንዳይቀርቡና እንዳይነኩ ይህን ካደረጉ ግን እንደሚገደሉ ነበር ለእስራኤል የተነገራቸው። ይህ ደግሞ አስፈሪ እንጂ አስደሳች አይደለም። የታሪኩን ተያያዥነት ከቁጥር ዐሥራ ሦስት እስከ ዐሥራ ስድስት ባለው መመልከት ትችላላችሁ። እግዚአብሔር ሕግን ለሕዝቡ ሲሰጥ ሁኔታው ይህንን ይመስል ነበረ። ሕዝቡ በጣም ስለፈሩ ተንቀጠቀጡ። ቁጥር ዐሥራ ሰባት እስከ 21 ያለው እንደሞ ላንብብላችሁ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈራ ወጣቸው፣ ከተራራውም እግርጌ ቆሙ። እግዚአብሔር በሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበረ። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ወደ ተራራው ራስ ጠራው፣ ሙሴም ወጣ። እግዚአብሔርም ሙሴን ውረድ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸዋለው ይላል። ከእስራኤላውያን አንዳንዶቹ አንድ ዓይነት አስደናቂ ትዕይንትና ያለን ብለው ቢጠብቁም ድምፅን ብቻ ሰሙ እንጂ ምንም ያዩት ነገር አልነበረም። ዛሬም ቢሆን እንዲሁ ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ምን አደረገው ይላል። ተረከው ይላል። አሁን ደግሞ ወገኖቼ ወደ መጨረሻው ክፍላችን እመተናል። ከቁጥር 2 እስከ 5 ያለውን ተመልክተን ትምህርታችንን እንደመድማለን። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውም፣ ብለን አስጠንቅቀኛልና ሕዝቡ ወደ ተራራው ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይውጡ። ሙሴም ወደ ሕዝቡ ወረደ፣ ይህንንም ነገራቸው ይላል። እስራኤላውያን ማንነታቸውንና ደካማነታቸውን ቢያውቁ ኖሮ በልበ ሙሉነት የእግዚአብሔርን ትእዛዝ መፈጸም እንችላለን በማለት ባልተናገሩም ነበረ። ወገኖቼ በዘመነ ሕግና በዘመነ ጸጋ መካከል ከፍተኛ ልዩነት ከፍተኛ ምንጽጽር አለ። እግዚአብሔር ግን እኔና እናንተን የጸጋ ሰዎች ስላደረገን ስሙን ለዘላለም እጅግ አድርገን እናመሰግናለን። የዛሬው ትምህርታችንን እንግዲህ እዚህ ላይ አበቃን። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን በዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ደህና አደሩ። ስበው ምህረት ነው በጎነት ያለኝ፣ መከራሴ ባንተ ነው እስከ አሁን መድረሴ፣ አቅ ወድቄ አልቀረም እስከዛሬ መኖሬን ስበው ምህረት